Pagarinia report. የኢትዮጵያ ሀገራዊ ምክክር ኮሚሽን በሁለት ሳምንታት ውስጥ ክልላዊና ከተማ አስተዳደራዊ መድረኮችን ሊያደርግ መሆኑን አስታወቀ። ኮሚሽኑ የሚፈልገውን ያህል አጀንዳዎች እየመጡለት መሆኑንም አስታውቋል። አጀንዳዎች በዌብሳይት እና በአካል እንደዚሁም ከሀገር ውስጥና ከውጭ የሚገኙ ሰዎች አጀንዳ የሚሆን ሀሳብ እየላኩ መሆኑን የኮሚሽኑ ኮሚሽነር ዶክተር አምባዬ ኦጋቶ ለሀገ ውስጥ መገናኛ ብዙሃን ተናግረዋል። ኮሚሽኑ ከሁለት ሳምንት ገደማ በኋላ የክልሎችን እና የከተማ አስተዳደሮችን መድረክ ለማዘጋጀት ዝግጅቱን ማጠናቀቁን ገልጸዋል። ይህ መድረክም በቅድሚያ ከአዲስ አበባ የሚጀመር ይሆናል ብለዋል። በደቡብ ኢትዮጵያ ክልል ጌዲዮ ዞን በዲላና አካባቢው የጂም መንጋ ህዝቡን ወጥቶ እንዳይገባ ስጋት ፈጥሯል ተባለ። በዲላ ዙሪያ በሚገኙ ወረዳዎች ባሉው አካባቢዎች የጂም መንጋ በህብረተሰቡ ላይ ከፍተኛ ጉዳት እያደረሰ መሆኑን ተከትሎ ህብረተሰቡን ለመጠበቅ ሲባል የተለያዩ እርምጃዎች እየተወሰዱ ናቸው ተብሏል። የከተማው ነዋሪ የሆኑት አቶ አለማየሁ ጎበና የተባሉ ግለሰብ ግንቦት 11 ቀን 2016 ዓ ም አምሽተው ወደ ቤታቸው ሲመለሱ በጂም መንጋ መበላ መበላታቸውን የአካባቢው ፖሊስ ገልጿል። የዲላ ከተማ ወረዳ ፖሊስ ጽፈት ቤት የፖሊስ አዛዥ ምክትል ኢንስፔክተር መሰለ ወንዱ እንደተናገሩት አቶ አለማየሁ ወደ ቤት ሳይመለሱ በመቅረታቸው ቤተሰቦች ፍለጋ በወጡበት ወቅት በመንገድ ላይ ልብስ፣ ጫማና የተለያዩ የሰውነት ክፍል የቀሩት ስጋና አጥንት ማግኘታቸውን ገልጸዋል። ፖሊስ ባደረገው ምርመራና ባገኘው ምልክቶች ግለሰቡ በጅብ መበላታቸውን መረጋገጡን የገለጹት አዛዡ በአካባቢው ከፍተኛ የጅብ ጩኸት እንደነበረ ከአካባቢው ማኅበረሰብ ማረጋገጥ መቻላቸውን አስታውቀዋል። የጅብ መንጋ ከጊዜ ወደ ጊዜ እንቅስቃሴው ስጋት እየጨመረ በመሆኑ የአካባቢው ነዋሪዎች በጊዜ ወደ የቤታቸው መግባት እንዳለባቸውና ልጆች የቤት እንስሳትን ሲጠብቁ ጥንቃቄ እንዲያደርጉ ብሎም ወደ ጫካ ውስጥ እንዳይሄዱ ፖሊስ አሳስቧል። በአካባቢው ለረጅም ጊዜያት ጅብ እንደነበረ የገለጹት ምክትል ኢንስፔክተሩ ከቅርብ ጊዜያት ወዲህ ግን በአጎራባች ቀበሌዎች ጭምር ጥቃ እያደረሰ መሆኑን ከማኅበረሰቡ ጥቆማ ደርሶናል ብለዋል። በኢትዮጵያ የሚገኙ በርካታ ዩኒቨርሲቲዎች መንግሥት ለአንድ ቀን ለአንድ ተማሪ በመደበው 22 ብር በጀት ተማሪዎችን በቀን ሦስት ጊዜ ለመመገብ መቸገራቸውን አመለከቱም። ተማሪዎቹ ለረሃብ የሚጋለጡበት ዕድል እየተቃረበ እንደሆነ ዋዜማ ዘግቧል። የጎንደርና ወልቂጤ ዩኒቨርሲቲዎችን ዋቢ በማድረግ ዘገበው ዋዜማ ለሌሎች ሥራዎች የያዙትን በጀት ወደ ተማሪዎች ምገባ እያዛወሩት ነው ብሏል። ጅማ ዩኒቨርሲቲ ተመሳሳይ ችግር ውስጥ እንደሆነ የገለጸ ሲሆን የዩኒቨርሲቲው ችግሩን ለመንግሥት ቢያሳውቅም ምላሽ እንዳላገኘ ዘገባው ጠቅሷል። በቀጣይ ዓመት የሚቀበሏቸውን ተማሪዎች አሁን ባለው በጀት መመገብ እንደማይችሉ እንደተገለጸም ዘገባው አመልክቷል። አብዛኞቹ ዩኒቨርሲቲዎች ለተማሪዎች በሚያቀርቡት የምግብ ዓይነት ላይ ለውጥ ለማድረግ እንደተገደዱም ተገልጿል። ዩኒቨርሲቲዎቹ ለቀጣይ በጀት ዓመት ያቀረቡት ለአንድ ተማሪ በቀን 22 ብር በማስላት እንደሆነ ወልቂት የዩኒቨርሲቲን ዋቢ በማድረግ ዘገባው አመልክቷል። የመረጃ ምንጩ ከገንዘብ ሚኒስቴር በጉዳዩ ዙሪያ አስተያየት ለማግኘት ያደረገው ሙከራ እንዳልተሳካለትም ገልጿል። በኢትዮጵያ እንደ አማዞን፣ ጉግል ፕሌይና አፕል የመሳሰሉ የኤሌክትሮኒክ ግብይት የሚያከናውኑ ኩባንያዎች ለተጨማሪ እሴት ታክስ ተመዝጋቢ የሚያደርግ ረቂቅ አዋጅ ተዘጋጀ። የሕዝብ ተወካዮች ምክር ቤት ባለፈው ሳምንት የተመለከተውና ለዝርዝር እይታ ለፕላን በጀት እና ፋይናንስ ጉዳዮች ቋሚ ኮሚቴ የመራው የተጨማሪ እሴት ታክስ ረቂቅ ማሻሻያ አዋጅ ምርቶች ለገበያ የሚያቀርቡ የውጭ ኩባንያዎች ማለትም ጉግል ፕሌይና አፕል ስቶርን የመ የመሳሰሉት ስርዓቶች አማካይነት ኢትዮጵያ ውስጥ ለሚያከናውኑት ግብይት ለተጨማሪ እሴት ታክስ ክፍያ መመዝገብ እንዳለባቸው ይደነግጋል ተብሏል። በረቂቅ አዋጁ እንደተመለከተው ኩባንያዎቹ በኢትዮጵያ የባንክ ሂሳብም መክፈት ይኖርባቸዋል። ባንክም ከሂሳባቸው ላይ ታክሱን ቀንሶ ያስቀራልም ተብሏል። ኩባንያዎቹ በማናቸውም ምክንያት ያልተመዘገቡ ከሆነ በየዓመቱ ከአንድ ሚሊዮን ብር በላይ የሚያወጣ ከሩቅ የሚሰጥ አገልግሎት የሚያገኝ ለታክሱ ያልተመዘገበ በኢትዮጵያ ነዋሪ የሆነ ሰው ታክሱን ራሱን ከሚከፈለው ገንዘብ ላይ በማስላት መክፈል እንዳለበትም የሚደነግግ አንቀጾች በረቂቁ አዋጅ ላይ ተካተዋል ተብሏል። የአዋጁን መሻሻል አስፈላጊነት ለምክር ቤቱ ገለጻ ያደረጉት የመንግስት ተጠሪ ሚኒስትሩ አቶ ተስፋዬ በልጂጌ አዋጁ ከወጣ ወዲህ የኤሌክትሮኒክ ግብይትና በዓለም አቀፍ ደረጃ ተቀባይነት ያገኙ አዳዲስ እሳቢዎችን በሀገሪቱ የህግ ማዕቀፎች ማካተት ተገቢ ነው ብለዋል። ረቂቅ አዋጁ ሲጸድቅ ከሁለት አስርት ዓመታት በፊት በ1994 ዓ.ም የወጣውንና 201 ዓ.ም እንደዚሁም በ2011 ዓ.ም ማሻሻያዎች የተደረጉበትን አዋጅ እንደሚሽርም ተመላክቷል። ረቂቁ ካካተታቸው ማሻሻያዎች መካከል ለፋይናንስ ስርዓቱ ተሰጥቶ የነበረውን ከታክስ ነፃ የመሆን መብት አንዱ ነው። በዚህም ለፋይናንስ ስርዓቱ ተሰጥቶ የነበረው ከታክስ ነፃ የመሆን መብት ተቋሙን ሳይሆን የአገልግሎቱን ባህሪ እንዲመለከ ከት በማድረግ ብድር ከመስጠት ከመሰብሰብ፣ ከተቀማጭ ገንዘብ፣ ከአክሲዮን፣ ከቦንድ፣ ከሌሎች የዋስትና ሰነዶች ከመገበያየት፣ የኢንቨስትመንት ፈንድ ከማስተዳደር እና የጡረታ ፈንድ ከማቋቋም ጋር የተያያዙ አገልግሎቶች ብቻ ከታክስ ነፃ እንደሚሆኑ ረቂቅ አዋጁ ያመለክታል ተብሏል። ለስራ ወደ ውጭ አገር ለሚሄዱ ከ500 ሺህ በላይ ለሚሆኑ ኢትዮጵያውያን ዜጎች የመድን ዋስትና መስጠት ተጀመረ። ወደ ውጭ ሀገሮች በስራ ስምሪት ለሚጓዙ ከ500 ሺህ በላይ ለሚደርሱ ኢትዮጵያውያን የሕይወት የመድን ሽፋን አገልግሎት ለመስጠት ከስራና ክህሎት ሚኒስቴር ጋር ለሁለት ዓመታት ውል የተፈራረመው ኒያላ ኢንሹራንስ አገልግሎቱን በይፋ መጀመሩን ገልጿል። በዚህም ኒያላ ኢንሹራንስ ኩባንያ ወደ ተለያዩ አገሮች ተጉዘው የስራ ቅጥር ውል ለሚፈጽሙ ኢትዮጵያውያን ዜጎች ለሚደርስባቸው የሞት፣ የአካል ጉዳት፣ የአእምሮ መታወክና ሌሎች ተጓዳኝ ጉዳቶች የሚሸፍን መሆኑን ሪፖ ሪፖርተር አስነብቧል። ለነዚህ የመድን ሽፋኖችም ተጠቃሚዎች በዓመት እንዲከፍሉ የሚጠበቅባቸው 500 ብር ብቻ ሲሆን ይህ የመድን ሽፋን በአንድ ክፍያ ለሰው እስከ 135 ሚሊዮን ብር ድረስ የህይወት መድን ሽፋን አገልግሎት የሚሰጥ መሆኑም ተነግረዋል። የኢትዮጵያ አየር መንገድ ቡና ላኪዎች ወደ መካከለኛው ምስራቅና ሴ አገራት በሚልኩት የቡና ምርት የጭነት አገልግሎት ላይ ቅናሽ አደረገም። አየር መንገዱ በአንድ ኪሎ ግራም የቡና ጭነት ላይ የ150 ዶላር ቅናሽ ማድረጉን አስታውቋል። አየር መንገዱ ለቡና ላኪዎች የዋጋ ቅናሽ ያደረገው የአገሪቱን የቡና የወጭ ንግድ ለማበረታታት እንደሆነም ገልጿል። የየመን ሁቴዎች በቀይ ባህር ላይ በሚንቀሳቀሱ የንግድ መርከቦች ሰዎች ላይ ጥቃት መፈጸም ከጀመሩ ወዲህ የኢትዮጵያን የቡና ምርት ለዓለም አቀፍ ገበያ ለማቅረብ አስቸጋሪ ሁኔታ እንደተፈጠረ የኢትዮጵያ ቡናና ሻይ ባለስልጣናት በተደጋጋሚ መግለጻቸው አይዘነጋም። በመጨረሻም የቅርብ ጓደኛቸውን በመግደል ሲያሽከረክረው የነበረውን መኪና ወስደው ተሰውረዋል የተባሉ ሁለት ግለሰቦች ተያዙ። የወንጀል ድርጊቱ የተፈጸመው ግንቦት 8 ቀን 2016 ዓ ም በጉለሌ ክፍለ ከተማ ወረዳ 8 ሰሜን ማዘጋጃ ተብሎ በሚጠራው አካባቢ እንደሆነ ፖሊስ ገልጿል። ከአዲስ አበባ ፖሊስ የወንጀልና የትራፊክ አደጋ ምርመራ ዘርፍ የተገኘው መረጃ እንደሚያመለክተው ገብረ ሚካኤል ሰይፉ የተባለው ሟች የወንጀል ፈጻሚዎቹ የቅርብ ጓደኛ በመሆ ኑ በየዕለቱ እየተገናኙ አብረው የሚውሉ የሚዝናኑና በእጅጉ የጠነከረ ጓደኝነት ያላቸው የሱሉልታ ከተማ ነዋሪዎች እንደሆኑ ፖሊስ በሰጡት ካል አረጋግጧል። በዕለቱ ሟች በወንጀሉ ከተጠረጠሩት ከሁለቱ ጓደኞች ጋር አብሮ ሲዝናና እንዳመሸም ነው የተነገረው። ተጠርጣሪዎቹ ከምሽቱ አምስት ሰዓት ገደማ የጓደኛቸውን አንገት በማነቅ ህይወቱን እንዲያልፍ ካደረጉ በኋላ አስክሬኑን መንገድ ላይ በመጣል ሞባይል ስልኩንና መታወቂያውን ጨምሮ በወቅቱ ሁለቱ ሲያሽከረክረው የነበረውን መኪና ወስደው ተሰውረዋል፣ ብሏል ፖሊስ። ፖሊስ የወንጀሉ ሪፖርት ከደረሰው በኋላ ባደረገው ያልተቋረጠ ክትትል ወንጀሉን በመፈጸም የተጠረጠሩትን ግለሰቦች ለይቶ በማወቅ በ24 ሰዓት ውስጥ በቁጥጥር ስር እንዳዋላቸው ገልጿል። አንደኛው ተጠርጣሪ ከአየር ጤና አካባቢ የተያዘ ሲሆን፣ ሁለተኛው ተጠርጣሪ ደግሞ ሱሉልታ ከተማ ውስጥ መገኘቱን ነው ፖሊስ ያስታወቀው። ግለሰቦቹ በቁጥጥር ስር ከዋሉ በኋላ በተከናወነ ምርመራ የተሰረቁትን ተሽከርካሪ በሸገር ከተማ ወለቴ ተብሎ ወደሚጠራው አካባቢ በመውሰድ እንዲሸጥላቸው ለአንድ ግለሰብ እንደሰጡት በማረጋገጥ መኪናው ከቆመበት እንዲያዝ ተደርጓል። ተሽከርካሪውን ለመሸጥ ተስማምቶ ከተጠርጣሪዎቹ የተቀበለውን ግለሰብም በቁጥጥር ስር ውሎ በሕግ ተጠያቂ ለማድረግ የክትትልና የምርመራ ስራ መቀጠሉን የአዲስ አበባ ፖሊስ በማህበራዊ ትስስር ገጹ አስነብቧል።